የህግ ባለሙያ አዲስ መሐመድ በዚህ የዜጎች ሰብዓዊ መብት ይጥሳል የተባለው የጸረ ሽብር ህግ በአንድ በኩል የማሻሻያ ስራ ሲሰራ በሌላ በኩል ደግሞ በዚያው ህግ ጋዜጠኞችንና ፖለቲከኞችን ጠርጥሮ ማሰር ብዙም የተዋጠላቸው አይመስልም። እንግዲህ አንድ አዋጅ በይፋ እስካልተሻረ ድረስ ተግባራዊ ሊሆን ወይም ስራ ላይ ሊውል ይችላል። ነገር ግን ይሄ ይሄ አዋጅ ቀደም ሲል ከደረሰው ጉዳት እና መንግስትም በይፋ ሽብር ሲፈጽም የነበረው መንግስት መሆኑን ከመግለጹ ጋር ተያይዘው እንደዚህ አይነት እንትኖችን አለመተማመኖችን ፈጥሮ ስለነበረ አሁን የፍትህ ስርዓቱ ያንን ለመመለስ ነው እንግዲህ ያው ደፋ ጠና እያሉ ያሉት ማለት ነው። አሁንም በዚሁ ይህንኑ ህግ እየጠቀሱ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን ማሰር ለውጡን እንዳደናቅፈው ተገቢውን ጥንቃቄ ማድረግ ያስፈልጋል። ምንም እንኳን እንግዲህ ቀደም ሲል እንዳልኩ አልተሻረ ማለት በግልጽ አልተሻረም። በግልጽ እስካልተሻረ ድረስ ተግባራዊ የሚሆን ቢሆንም እነዚህ ሁኑ በሌላ አግባብ መሸፈና የሚቻልባቸው እንትኖች ነበሩ። አለመተማመኑን የፈጠረውና ይህንን የፍትህ ስርዓቱ ላይ የነበረውን ነገር ማናጋት ይሄ አዋጅ በጣም ከፍተኛውን ፐርሰንት ይወስድ ነበር እና አሁንም በዚሁ አግባብ መቀጠል በእኔ ግምት ለውጡ እንዳደናቀፈው ወይም ህዝቡ ለውጡ ላይ ያለውን አመኔታ እንዲያጣ ስለሚያደርገው ተገቢው ጥንቃቄ መደረግ አለበት ብዬ ነው የማምነው። በጸረ ሽብር ህጉ ቀደም ሲልም ይሁን አሁን ተጠቂ ከተደረጉ የሙያ መስኮች አንዱ ጋዜጠኞች ይገኙበታል። የጊዮን መጽሔት ዋና አዘጋጅ ሮቤል ምትኩም ተከታዩን አስተያየት ሰጥቶናል። ጠቅላይ ሚኒስትር አብይ አህመድ በተመረጡ ማግስት በፓርላማ ፊት ያደረጉት ንግግር ይህ የፀረ ሽብር ህግ አፋኝ እንደሆነና ተገቢም እንዳልሆነ አሸባሪም እኛንን ብለው ምስክርነት ከመስጠት እንደደረሱ እና በዚህ ህግ እንደሚሻሻልም ተናግረው ነበረ። እየተሰራበት እያለ ግን አሁን ከቅርብ ጊዜ ወዲህ በተለይም ደግሞ በባህር ዳር ከተማ ሰኔ አስራ አምስት ቀን ከተፈጠረው ግርግር ጋር ተያይዞ ብዙ ነገሮች እየተደረጉ ነው። የተያዙ ዜጎችም ጋዜጠኞችም፣ የፖለቲካ አመራር አባሎችም እንዲሁም ም ንጹሐን ዜጎች እና በፓርቲ አባልነት የሚጠረጠሩ ሰዎች የተከሰሱት በዚህ አፋኝ ከሆነው የፀረ ሽብር ድንጋጌ ነው። ይሄ ደግሞ አግባብ አይደለም። ምናልባት ወንጀል ሰርተዋል ተጠያቂ ናቸው ብሎ የሚያስብል ነገር ከተገኘ በኢትዮጵያ ወንጀለኛ መደበኛ ወንጀል መቅጫ ህግ ውስጥ ብዙ ህጎች አሉ። ምንም የማይዳኝና የማይጠየቅ ነገር የለም። ይህ የጸረ ሽብር ህግ ተግባራዊ መሆኑ በእርግጥም የሚያሳዝንና ትልቅም ስህተት ነው፣ እንደ መንግስት ትልቅም ስህተት ነው። በፍጥነት ቢቀረፍ የሚገባው ነው የሚል ነው። ይመጣል የማሻሻያ እርምጃዎች እየተወሰዱበት ነው በተባለው የጸረ ሽብር ህግ በርካታ ጋዜጠኞችና ፖለቲከኞች ተጠርጥረው የጊዜ ቀጠሮ እንደተጠየቀባቸው ይታወቃል። ለዲብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም